የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም እንደምናመሻችሁ፣ የጋቢና ቪኦ አድማጮች የዛሬ ሰኞ ግንቦት 24 2012 ዓ ም ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመርን። አድማጮች በኮሮና ቫይረስ ስርጭት ምክንያት የምትከታተሉትን ፕሮግራም የምናቀርብላችሁ በየመኖሪያ ቤታችን ሆነን ነው። ከአሁን እንግዲህ ሀያ ሁለት ሺህ ህጻናት ከዚህ ቀጥታ ከግመል ቤተመጽሐፍት ተጠቃሚ ሆነዋል ብለን ነው የምናስበው። ቀደም ሲል የሰማናት የህፃናት አድን ድርጅት ቃል አቀባይ የሆነችውን ህይወት ምሻውን ነው። ድርጅቱ በኮቪድ-19 ምክንያት በቤታቸው ለተገደቡ ህጻናት ተስፋ የሚሆን የግመል ቤተመጽሐፍትን ይዞ ብቅ ብሏል። ስለ ጉዳዩ በምሽቱ እነግራችኋለን። ብዙ ከምንነግራቸው ይልቅ የሚያዩት ነው የሚያስተምራቸው። አባት እናት ታደርገውን ነገር በማየት ነው ኢሚቴት እያደረጉ እየተለማመዱት የሚኖሩት ማለት ነው፣ ወደፊት ትልቅ አደልት ሲሆኑ የሚኖሩት። አሁን ደግሞ የሰማናት የስነ ልቦና ባለሙያዋን ትዕግስት ዋልታ ንጉስን ነው የቤት ውስጥ ጥቃትና ግጭት ስለሚፈጥረው ዘላለማዊ የስነ ልቦና ተጽዕኖ በምሽቱ ታብራራለች። ተጨማሪ ትኩስ ርዕሰ ጉዳዮችም ይሰማሉ። ፕሮግራሙን በመምራት እኔ ስመኝሽ የቆየ በማቀናበር ደግሞ ኤልያስ አስማረ አብረናችሁ እንቆያለን። በቅድሚያ ከዓለም ዙሪያ አሰባሰብናቸውን ዜናዎች ኤደን ገረመው ታሰማናለች። አመሰግናለሁ ስመኝሽ። የከፍተኛ ትምህርትና ስልጠና ተማሪዎችና መምህራን ያለ ክፍያ በዲጂታል ላይብረሪ እንዲጠቀሙ ተወሰነ። የኮቪድ-19 ወደ ኢትዮጵያ መግባት ተከትሎ የዩኒቨርሲቲዎችና የቴክኒክና ሙያ ትምህርት መቋረጡን ተከትሎ በኦንላይን ትምህርትን ለማስቀጠል ሲደረግ በነበረው ጥረት መሰረት ከዛሬ ጀምሮ ከኢትዮ ቴሌኮም ጋር በተደረሰ ስምምነት መሰረት የሚኒስቴር መስሪያ ቤቱ ያዘጋጀውን የዲጂታል ላይብረሪ ተማሪዎችና መምህራን ገብተው ከክፍያ ነፃ በሆነ መልኩ በኦንላይን ትምህርት እንዲቀጥሉ መፈቀዱ ታውቋል። የሳይንስና ከፍተኛ ትምህርት ሚኒስቴር ቤተ መጽሐፍቱ ከ8 ሺህ በላይ ማጣቀሻ መጽሐፍት፣ የመጀመሪያ ዓመት የዩኒቨርሲቲ ተማሪዎች ሞጁሎች፣ በምስል የተደገፉ አጋዥ ማብራሪያዎች እንዲሁም የሁሉም የትምህርት አይነት ኮርስ ማቴሪያሎች መያዙንም ጨምሮ በፌስቡክ ገጹ ላይ አስታውቋል። ባለፉት 24 ሰዓታት ውስጥ በተደረጉ 2926 የላብራቶሪ ምርመራዎች 85 ሰዎች የኮሮና ቫይረስ ተገኝቶባቸዋል። ቫይረሱ የተገኘባቸው ሰዎች ከአንድ ወር አራት ሕፃን እስከ 65 ዓመት የዕድሜ ክልል ውስጥ ያሉ 51 ወንዶችና 34 ሴቶች ናቸው። 72 ሰዎች ከአዲስ አበባ፣ አራት ሰዎች ከትግራይ፣ አምስት ሰዎች ከኦሮሚያ፣ አንድ ከአማራ ክልል እንዲሁም ሦስት ሰዎች ከሶማሌ ክልል ናቸው። ከእነዚህ ውስጥ 48ቱ ምንም አይነት ንክኪም ሆነ የጉዞ ታሪክ የሌላቸው 19 ሰዎች የውጭ ሀገር የጉዞ ታሪክ ያላቸው እንዲሁም 19 ሰዎች የታወቀ ንክኪ የነበራቸው ናቸው ሲል የጤና ሚኒስቴር በፌስቡክ ገጹ ላይ ያስታውቃል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 1157 ደርሷል። የኮሮና ቫይረስ በምርመራ ተገኝቶበት በኤካ ኮተቤ ሕክምና ሲደረግለት የነበረ እና ከዚህ ቀደም ተጓዳኝ ሕመም ያለበት የ30 ዓመት ኢትዮጵያዊ በትላንትናው እለት ሕይወቱ ሊያልፍ ችሏል። በአጠቃላይ በኢትዮጵያ በኮሮና ቫይረስ ሳቢያ ሕይወታቸው ያለፉ ሰዎች ቁጥር 12 ደርሷል። በሌላ መልኩ በትላንትና ሁለት ስምንት ሰዎች ሶስት ከኦሮሚያና አምስት ከአዲስ አበባ ከበሽታ ያገገሙ ሲሆን በአጠቃላይ እስካሁን ድረስም በሀገሪቱ 217 ሰዎች ከበሽታው አገግመዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሚኒሶታ ተጠርቶ የነበረውና ወደ ህውከት የተቀየረውን ሰላማዊ ሰልፈኞችን በመቆጣጠሩ ረገድ ላሳዩት ተግባር ብሔራዊ ዘብን አመስግነዋል። ፕሬዚዳንቱ በትዊተር ገጻቸው ለተፈጠሩት ግጭቶች በሙሉ በአንቲፋ የሚመሩ ስርዓት አልበኞችን ጥፋተኞች ናቸው ብለዋል። ፕሬዚዳንቱ አክሎም አሜሪካ ከዚህ በኋላ አንቲፋ ወይም ጸረ ፋሽስት ድርጅትን እንደ አሸባሪ ድርጅት እንደምትቆጥሩ አስታውቀዋል። አንቲፋ ድርጅታዊ መዋቅር የሌለው የሰዎች ስብስብ ሲሆን አባሎቹ በአብዛኛው ለቀኝ ዘመሙ እንቅስቃሴዎች ባላቸው ጠንካራ ተቃውሞዎችም ይታወቃሉ። እስከ ትናንትናው ምሽት ድረስ ቢያንስ በ25 የአሜሪካ ግዛቶች የሰዓት እላፊ ገደብም ተጥሏል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ከዋሽንግተን ዲሲ። ኤደን ገረመውን ለዜናዎቹ እናመሰግናለን። ጋቢና ቪኦኤ በበይነ መረብ ገጻችን፣ እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁ እናመሰግናለን። አሁን ቀዳሚውን የዕለቱን አብይ ርዕስ እናስደምጣችሁ። በኮቪድ-19 ወረርሽኝ ምክንያት በሚሊዮኖች የሚቆጠሩ ኢትዮጵያውያን ሕፃናት ከትምህርት ርቀው በየቤታቸው ይገኛሉ። በዚህ ወቅት ሕፃናት መሠረታዊ የንባብ ችሎታቸውን እንዲያዳብሩ ያለመው የሕፃናት አድን ድርጅት የግመል ቤተ መጻሕፍትን በአማራጭነት ይዞ ብቅ ብሏል። ቀደም ባለው ጊዜም በአንዳንድ ሁኔታዎች ውስጥ ለስራ ውሎ የነበረው ይህ መርሃ ግብር በተለይ ከአርብቶ አደር ማህበረሰብ ውስጥ ለሚኖሩ በሺዎች የሚቆጠሩ ሕፃናት መልካም እውቀት መቅሰሚያ አማራጭ እንደሚሆን ተስፋ ተጥሎበታል። ባልደረባችን ሀብታሙ ስዩም በእነዚህና ተያያዥ ሀሳቦች ዙሪያ ከሕፃናት አድን ድርጅት ቃል አቀባይ ህይወት ምሻው ጋር ቆይቶ አድርጓል። ቀጥሎ ይቀርባል። ስሜ ህይወት ምሻው ይባላል በኢትዮጵያ የህጻናት አድን ድርጅት Yeah, communication. How are now? የድርጅቱ ቃል አቀባይ ነኝ። ህይወት፣ እጅግ በጣም አመሰግናለሁ። በኮቪድ-19 ምክንያት ተማሪና ትምህርት ቤቶች ተለያይተው ሰንብተዋል። የእናንተ ተቋም ደግሞ በተወሰነ መልኩ ማስታገሻ የሚሆኑ መፍትሄዎችን እየወሰደ ይገኛል። በተለይ አርብቶ አደር ለሚባለው ማህበረሰብ ይዞት የመጣው አንድ አሰራር አለ። የግመል ቤተ መጽሀፍት እንደሚባልም ሰምተናል። የግመል ቤተ መጽሀፍት መቼ ተጀመረ? በምን መልኩስ ነው አገልግሎት የሚሰጠው? የግመል ቤተ መጽሀፍት እንግዲህ ከተጀመረ ከአስር አመት በላይ ሆኖታል እንደሚታወቀው ቅድም እንደጠቀስከው አርብቶ አደር አካባቢዎች ላይ ትምህርት ቤትን ቢኖር ከመጽሐፍት ጋር በብዛት የመገናኘት እድል የሌላቸው ህጻናት አሉና ከትምህርት ውጪ በተለይም ይሄ ትምህርት ነክ ከሆነው መጽሐፍት ውጪ የንባብ ክህሎታቸውን እንዲያዳብሩና አድማሳቸውን እንዲያሰፉ የሚረዱ መጽሐፍትን በግመል አማካኝነት እያዘዋወርን ስናቀርብ አስር ዓመት ሆኖናል። እንግዲህ አንድ ግመል ወደ ሁለት መቶ መጽሐፍ ይይዝልናል። ግመል እንግዲህ በዛ ማህበረሰብ ውስጥ ከፍተኛ ክብርና ጥቅም ያለው እንስሳ መሆኑ ይታወቃል። አሁን ደግሞ መጽሐፍትን ከግመል ጋር አገናኝተን ህፃናቱ ያንን መጽሐፍ እንዲያገኙ እያደረግን ነው እና ሁለት መቶ መጽሐፍ የሚይዙ ግመሎች እያንዳንዳቸው በየስፍራው ይሄዳሉ። አሁን ስለ ሶማሌ ክልል እያወራን ነው። ለምሳሌ በመረጥናቸው አካባቢዎች ይሄዱና በፊት ያው እንግዲህ ከኮሮና በፊት ሰብሰብ ብለው ያው የሚያነቡበት ጊዜ ነበረ። አሁን ግን ይዋሱና በሳምንት ያ መጽሐፍ ተመልሶ እስኪመጣ መጽሐፉን አጠናቀው እንደገና ይመልሳሉ ማለት ነው። ስለዚህ በሳምንት አንድ ጊዜ ይሄዳል አንድ ቦታ ማለት ነው ግመሉ። ይሄ መርሃ ግብር በስንት መንደሮች የሚከናወን ነው? ምን ያክል ህጻናትስ ተጠቃሚ ናቸው? እንግዲህ እስካሁን ድረስ በቆጠርነው መሰረት በሶማሌ ክልል ብቻ ብናይ በነገራችን ላይ ሰፋ አድርገን አንድ ጊዜ አህዮችንም እየተጠቀምን በተለያዩ የኢትዮጵያ ክፍል ውስጥ ይህንን ስናደርግ ቆይተናል። ስለዚህ የግመሉ ቤተመጽሐፍ ለሶማሌ ክልል ብቻ የተሰራ ነገር አይደለም። እንደ አካባቢው ሁኔታ ህጻናትን እንዴት ማግኘት እንችላለን በሚል ስንደርስ ቆይተናል እና እስካሁን እንግዲህ ሀያ ሁለት ሺህ ህጻናት ከዚህ ቀጥታ ከግመል ቤተመጽሐፍት ተጠቃሚ ሆነዋል ብለን ነው የምናስበው። ሰላሳ ሶስት መንደሮችን ደርሰናል። ሶማሌ ክልል ውስጥ እንደዚህ ያለ መርሃ ግብር ውጤታማነቱ የሚለካው በተማሪዎች ወይም በህፃናቱ ምላሽ ነው። እስካሁን ድረስ ከህፃናቱ ጋር ባላችሁ ቆይታ እንዴት ነው ምላሻቸው? እንግዲህ እኛ የምንሰራበት ቦታ ከከተማ በጣም የራቀ እና ለሌሎች ቤተመጽሐፍትንም ሆነ መጽሐፍትን ለማግኘት አማራጮች የሌሉበት ስፍራ እንደመሆኑ ህፃናት የማንበብ ፍቅሩን በማሳደር መጀመሪያ በጣም ትልቅ ተጽዕኖ አምጥቷል ብለን እናስባለን። ይሄ ተንቀሳቃሽ ቤተመጽሐፍ በግመልም ሆነ በአህያም ሆነ አንዳንድ ጊዜ ደግሞ የማህበረሰቡን ቤቶቹን ላይ እየተጠቀምንም የምናስነብብበት ጊዜ አለ። ለምሳሌ ጎጆ ቤታቸውን እየሰጡን እንደ ቤተመጽሐፍ አድርገን የምንጠቀምበትም ጊዜ አለ። እንደ ሀገሩ ሁኔታ እንደመረጥ ነው ቦታ እና ህጻናቱ እጅግ በጣም ነው የሚወዱት። የማንበብ ፍቅር በጣም እንዳሳደረባቸው ይነግሩናል። የንባብ ክህሎታቸው ከጊዜ ወደ ጊዜ፣ ከሳምንት ወደ ሳምንት በጣም እየጎለበተና የሚያኮራ ደረጃ ላይ ሲደርስ አይተናል። ለምሳሌ ምናልባት ስለ ማህዲያ ባወራ፣ ማህዲያም በቅርብ ያገኘናት ልጅ ናት፣ እዚሁ ሶማሌ ክልል ውስጥ እንግዲህ ምን ስትል ነበረ እንዲሁ ለምን ምን እያሰቡኑ ልጆች በተለይ ከዚህ ከኮሮና ቫይረስ ጋር በተገናኘ ይሄ መጽሐፍ የማግኘት እድላቸው መኖሩ በምን ያህል ደረጃ ያስደስታቸዋል ብለን ስንጠይቃት፣ እንግዲህ ትምህርት ቤት ሲዘጋ በጣም አዝኜ ነበረ። አሁን ግን ይሄ ቤተ መጽሐፍ ሰፈራችን ድረስ እየመጣ ግመሎቹ ከጫኑት መጽሐፍ ላይ ያሻኝን እየወሰድኩኝ ስለማነብ በጣም ደስተኛ ነኝ ብላናለች እና የብዙዎቹ በብዙ ሺ የሚቆጠሩ ህጻናት ስሜትም ተመሳሳይ ነው። ቤተሰቦቻቸውም እጅግ ደስተኛ እንደሆኑ ነው የምናውቀው። እንግዲህ ህይወት ይሄኛው መርሃ ግብር ቀደም ብለሽም ጠቀስ እንዳደረግሽው በአርብቶ አደሩ ማህበረሰብ ውስጥ የሚኖሩ ህፃናትን በተለየ ሁኔታ ለንባብ ለትምህርት እንዲበቁ ለማድረግ የተደረገ ጥረት ነው። ሚሊዮኖች የሚቆጠሩ ኢትዮጵያውያን ህጻናት ያው በዚህ በኮቪድ-19 ምክንያት ከትምህርት ቤቶች ርቀዋል። ለእነሱ የሚዳረስባቸው ሌሎች ተጨማሪ መርሃ ግብሮችን ለመጀመር ሳላስባችሁም ች ሞች በከተማውም ለሚኖሩ ከተማ ቀመስ በሆኑ ስፍራዎችም ለሚኖሩ ህጻናትና ተማሪዎች የታሰቡ ሌሎች ነገሮች አሉ ወይ በጣም ጥሩ ይህንን ስለጠየከኝ በጣም ደስ ብሎኛል በነገራችን ላይ የህፃናት አድድርጅት በትምህርትም ላይ ሆነ በሌሎች የአገልግሎት ዘርፎች የሚያደርገውን መደበኛ ስራውን አላቋረጠም። ኮሮና መቷል ተብሎ የቆመ አንዳችም ስራ የለም። ስለዚህ ከትምህርት ቤቶች መዘጋት ውጭ በሌላ መንጉድ መንገድ አሁንም በጠቀስነው መንገድም ሆነ በሌሎች መንገዶች ህፃናትን ማስተማራችንን፣ ህፃናትን ማከማችንን፣ ህፃናትን መጠበቃችንን አላቆምንም። ትልቁ ወሳኝ ነገር እሱ ይመስለኛል። ከዛ በተጨማሪ ግን እንደዚህ ከኮሮና ቫይረስ ጋር በተገናኘ ትምህርት መዘጋታቸውን በማስመልከት መንግስትም የርቀት ትምህርትን እየተገበረ እንደሆነ ይታወቃል። በተለይ በቴሌቪዥን፣ በሬዲዮ የተለያዩ መንገዶች ህጻናት በቤታቸው ሆኑ እንዲማሩ እየተሰራ እንደሆነ ይታወቃል። እና ይህንኑ ለማገት በቅርቡ ከዩኒሴፍ ጋር ዘጠኝ ጣቢያዎችን ከዘጠኝ ጣቢያዎች በሳተላይት ከሚያስተላልፉ ጣቢያዎች ጋር ስምምነት ፈጽመናል። ከነጎዲያ እንደውም ይሄ ፕሮግራም ይመረቃል። ምናልባት በተለየ ሁኔታ ማውራት እንችላለን። እና በዚህ መሰረት በተለይም ይሄ በመደበኛው የቴሌቪዥን እና የሬዲዮ ስርጭት ትምህርትን በቀላሉ ማግኘት ያልቻሉ ህጻናት ኢትዮጵያውያን ህጻናት እንዲማሩ የሚያስችል መንግስትን የሚያግዝ ፋይዳ ያለው መረሃግብር ነው ብለን ነው የምናምነው። እሱ ከነገ ወዲያ ከትምህርት ሚኒስቴር እና ከአጋራችን ከዩኒሴፍ ጋር የሚመረቅ ይሆናል። እጅግ በጣም አመሰግናለሁ። ህይወት ምሻው፣ የህፃናት አድን ድርጅት የኮሚኒኬሽን ዳይሬክተር። እኔም በጣም አመሰግናለሁ። ቀጣዩ ርዕሳችን የሴቶችን ጥቃት ይመለከታል። የሴቶች ጥቃትን ለማስቆም በየጊዜው በመገናኛ ብዙኃን ከመነጋገርና ህጋዊ ቅጣቶችን ከመበየን ባለፈ ቤተሰብ ላይና ያለፈ ታሪክን ማስተካከል ላይ መስራት አለብን የምትለን ቀጣዩ እንግዳችን ትዕግስት ዋልተ ንጉስ ናት። ትዕግስት የሥነ ልቦና ሐኪምና ቤተሰብን በማማከር ዙሪያ በሚያተኩረው የእርቅ ማዕድ የሬዲዮ ፕሮግራም አጋር መስራች ናት። ከኤደን ገረመው ጋር ቆይታ አድርጋለች። ትዕግስት ዋልተ ንጉስ በቱራማ ቴራፒ እንደሷ ትርጓሜ በአእምሮ ጠባሳ ዙሪያ የምትሰራ የስነ ልቦና ባለሙያና የእርቅ ማድ የሬዲዮ ፕሮግራም አጋር መስራች ናት። በሙያዋ ብዙ አይነት ግለሰቦችን የማገዝ እድሉ ያጋጠማት ሲሆን በአብዛኛው የስነ ልቦና ችግሮች ከባለፈው የሕይወት ልምድና ተሞክሮ በተለይም ደግሞ በአስተዳደግ ምክንያት የሚከሰቱ የአእምሮ ጠባሶች ማመርቀዝ ምክንያት የተፈጠሩ በመሆናቸው ለማናቸውም አይነት ጥቃቶች መፍትሄው የታመመን ቤተሰብ ማከብን እንደሆነ ትገልጻለች። በልምዴ አሁን ያየሁት ምንድን ነው? ያልተሰራ የኋላ ታሪክ አለ። በተለይ ዘጠና ፐርሰንቱ ችግሮች ብዬ ማሰበው ነው የታየዋቸው ከሄዞች ሰዎች ካገኘዋቸው ሰዎች በኋላ ታሪክ ነው ያማለች ልጅነት ታሪክ ያልተሰራ የልጅነት ታሪክ አለን እንዳለ። እንዲሁም እንደ ሀገር በጣም እኛ የሚያደነግጦች ማለት እኛ ያለን የአስተዳደግ ልጆቻችንን የምናሳድግበት ዘይቤ በተወሰነ መልኩ ፍተሻ አለበት ሁሉ ጊዜ ፍጥረት የቤተሰብ ይሄ የተዋቀረበት አወቃቀሩ ከየት አለበት ብዬ አስባለሁ። እንዲያውም እንዲህ ልገልጸዋለሁ፣ ነብዙቅ እስራኤል እየታመመ ቤተሰብ ቤተሰብም ይታመማል። በነገራችን ላይ በአካላችን እንደሚታመመው ሁሉ ቤተሰቡም ራሱ ይታመማል። እና እንግዲህ ዲስፋንክሽነል ሳን እየመጣ የልጅነት አስተዳደጉ ሁኔታዎች እና ምንድን ነው ለእኔ የልጅነታችን ጊዜ ላይ ያመጣው ጠባቷ ዛሬ ላይ በጣም ትልቅ ቦታ አለው ብዬ አስባለሁ ምናልባትም አሁን ብዙ ጊዜ ይባላል፣ እኛ ሀገር የወንዶች የበላይነት አለ፣ ወንዶች በጣም ሴቶችን ያጠቃሉ ይባላል። እና አብዛኛውን ጊዜ ያው ህጉ ጫንቁ ይህኛ አመት አስራ አለው ይህኛ አመት ያክልቀት አለው ሴቶች እኩል ናቸው ከወንዶች ያክ ብሎ በጣም ሚዲያው በጣም ይጮሃል። ግን እኔ አንዳንዴ ለእኔም በራሴ ሆ የሚታያል። አንዳንዴ እኮ የምንጨውበት መንገድ ራሱ ትክክል አይደለም። ምክንያቱም ያልተሰራ ፓርታ ያልተሰራ ነገር አለ ቤተሰብ ከታመመ ከታመመ ቤተሰብ ውስጥ የሚወጣ ወንድ እኮ የታመመ ወንድ ነው የሚሆነው። ልጆች የሚማሩት ከሚነገራቸው ይልቅ በማየት መሆኑን የምጠቅሰው የስነ ልቦና ባለሙያዋ ትዕግስት አልተንጉስ በዚህ ሳቢያ ልጆች ጥቃትን ከወላጆቻቸው እየተማሩ ያድጋሉ ትላለች። ያው ብዙ ጊዜ የሚታየው በምግ በትግ ብቻ ሲቀጣ ስለምንመለከት ነው። ሲደበድባት ብቻ ነው ምናስተውለው። ግን በኢኮኖሚ ትቀጣለች። ይህ ማለት አቢዩ ያደርጋቸል። በማኩረፍ እንደገና በመከልከል ሊሆን ይችላል። ማህበራዊ ሕይወቷን እንደገና በማንቋሸሽ ሳይኮሎጂክሊ ራሷን ወደታች አርጋ ሊታይ ማለት ነው። አሁን ይሄ ምን ይሆናል መሰለሽ? ይሄ ልጅ ሲመለከት አሁን ዶች ብዙ ከምንነግራቸው ይልቅ የሚያዩት ነው የሚያስተምራቸው። በማየት ነው በጣም በመመልከት ቤተሰባቸው የሚያደርግ አባትና እናት ታደርገውን ነገር በማየት ነው ኢሚቴት እያደረጉ እየተለማመዱት የሚኖሩት ማለት ነው። ወደፊት ትልቅ አደልት ሲሆኑ የሚኖሩት እሱን ነው ብዬ ነው ማለት ነው። እና አንድ ቤተሰብ ውስጥ የሚያድግ ልጅ ደግሞ ከሚማረው ነገር አንደኛው ቁልፍ ነገር ትስስር የሚማራት አሁን እንግዲህ ቤት ውስጥ ምን አይነት ይገኛል በእናትና በአባት መካከል ይሄ ልጅ አሁን ኢንቲሜቲ ማለት ምን ማለት ነው? ለዚ መደብ አደ ማለት ሌላ ይከምነው በሽታ ማስበው ልጁን በጣም አሁን የሰው ልጅ ፐርፌክት አይደለም፣ ምሉ አይደለም። ግን ምሉ እንዲሆን የሚፈልግ ቤተሰብ፣ እያንዳንዱ ነገር ልጆቹ ትክክል እንዲያደርጉ ደግሞ የሚቆጣጠር ቤተሰብ አለ። ልጁን መቼ ነው የሚወደው? ልጁ ትክክል ይሰራል። ልጁ ትክክል ካልሰራ ግን ቤተሰብ አይወደውም። እኛ ደግሞ ብዙ ጊዜ የምንለው ስነ ልቦና ባለሙያች ፍቅርን አትደራደርበት ሌላ ነገር ልትደራደር ይችላል፣ በነገርች ላይ ግን በፍቅር ቤትኛውም ሁኔታ ልጁ ቢወድቅ ቢነሳ ቤተሰብ ይወደዋል። ግን ቢወድቅ ቢነሳ የምትከለኩ ሽልማቱን ነው። ጥሩ ካመጣ ሽልም ይዋል፣ ስሎ ካላመጣ ሽልም። መውደድ ግን አትደራደርበት። ፍቅር ምንም ቤትኛውም ሁኔታ አታስገቢ። ግን ይሄ ልጅ ካደግ በኋላ ብልሽሽ ግንኙነት ውስጥ ይገባል። ግንኙነት ውስጥ ይገባል። ኢትዮጵያ ውስጥ አንድ አራተኛ የሆነው ሕዝብ የአእምሮ ሕመም ሕክምና የሚያስፈልገው ቢሆንም የአእምሮ ሕክምና አገልግሎት ግን የሚያስፈልገውን ያክል የተስፋፋ አለመሆኑን የምትጠቅሰው ትዕግስት እሷ በምትሰራበት ማዕከል ውስጥም ለምክር አገልግሎት የሚመጡ ግለሰቦችን እርስ በርስ ሀሳብ ለማጋራትና በአንዴ ብዙዎችንም ተደራሽ ለማድረግ መንገድ መዘየዳቸውን ነው የምትገልጸው። እኛ ይሄ ነገር በጣም እየከበደን የሰው ቁጥር እየጨመረ ስለመጣ ትራማ ኢንፎርምድ ፕሮሳይኮ ኤዲኬሽን ጀመርን። ይሄ ማለት ምንድን ነው? ሰዎች በተለያየ ሹ ሊሆን ይችላል፣ ቢሮ ሚመጡ የተለያየ ህመም፣ የተለያየ የኋላ ታሪክ ይኖራል ይችላል። አንድ ላይ በግሩፕ ክብ ይሰሩ እና መሬት ላይ ቁጭ ብለን በተለይ ደግሞ ስቶሪዎችን እንጠቀማለን። ተረቶችን፣ ታሪኮችን፣ ምሳሌዎችን እንጠቀማለን። ሁለተኛ ደግሞ ስዕሎችን ፔንቲንጎችን ደግሞ እንጠቀማለን። በሀገራችን የተሳሉ ማለት ነው። ምንድን ነው የምናደርገው? ስብሰባ አድርገን ምክንያቱም ዋን ቱ ዋን ከሆነ ያንዳንዱ ሰው ካየን በጣም ይከብደ ነው ትደርሺው ስብስብ ብለን ሰዎች ለስድስት ሳምንት ትሮማ ላይ እንዲሰሩ እናደርጋለን። የሚገርምሽ ነገር አንዳንድ ሰዎች ፕሮሰስ ያገርባል። ሁለት ሰዎች ቴንኪ ብለውን ይሄዳሉ። አንዳንድ ሰዎች ደግሞ እየገባቸው አሀ እካ ይሄን ባህሪ እያሳያሉ። ትራሬ ላይ ትራይ ላይ ኑሬ ላይ (لكنني أنا أعتقد في كانوا يحبونني، لأني أعتقد أنني أعتقد أنني أعتقد أنني أعتقد أنني የስነልቦና ፕሮግራም ባለሙያ ትግስት ዋልተ ንጉስ ህብረተሰብን ለማስተማር በእድር በቡና ጠጡ እንዲሁም በተለያዩ ማህበራዊ ስርዓቶች በመጠቀም ሰዎች የሚሰማቸውን ስሜትና ምክንያቱን እንዲገነዘቡ ማድረግ የሚቻል መሆኑን ጠቅሳ ለዘላቂ መፍትሔ ግን በትምህርት ቤቶች ዙሪያ ታዳጊዎች ላይ መስራት መፍትሔ መሆኑን በመገንዘብ እሷና ባልደረቦቿ እንቅስቃሴ መጀመራቸውንም ገልጻለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ በትግራይ ክልል አጽቢ ወረዳ ነዋሪ የሆነው ሀድሮም ኃይለሥላሴ የበዛውን ጊዜውን እርሻ ላይ የሚያሳልፍ አርሶ አደር ነው። በተቀረው ጊዜ ደግሞ ሀድሮም ፖለቲከኛ ነው። የአረና ሉዓላዊነትና ዲሞክራሲ ፓርቲ አመራር ሆኖ ሰላማዊ የፖለቲካና ሲቪክ ተሳትፎ ያከናውናል። የኢትዮጵያው ዘጋቢያችን ሙልጌታ አጽብሀ ሀድሮምን ስለ ህይወት ተሞክሮ አነጋግሮታል። ወደዛው እንለፍ። ሕድሮም ኃይለሥላሴም በትግራይ ክልል አጽቢ ወረዳ ሩባ ፈለግ ተብሎ በሚታወቅ ቀበሌ ነዋሪ ነው። በመስኖ ልማት ሕይወቱ እየመራ የሚገኝ ሕድሮም በማሳው አፕል፣ አልሞንድ፣ አብሪኮት፣ ፕሪና፣ ፕለም በብዛት ያመርታል። እነዚህ ተክሎች በአብዛኛው ለደጋው አካባቢ የሚመቹ መሆናቸው ሕድሮም ይናገራል። ግብርና ወዶት እንደሚሰራ የሚናገረው ሕድሮም ውጤታማ ለመሆን ጠንክሮ እየሰራ እንደሚገኝም ገልጿል። ሓረስታይ ክትኮን ትደሊ ኢኻ ብሕቻ ሓረስታይ ክትኮን ትደሊ ኢኻ እዚ ብሕቻ ሓረስታይ ክትኮን ምርጥ አርሶ አደር መሆን ፍላጎት ካለህ የተሻለ አርሶ አደር መሆን ከፈለክ ሁልጊዜ ጥረት ያስፈልጋል። የግብርና ምንነት መገንዘብ መረዳት አለብህ። ህይወትህ የተሻለ ለማድረግ ጎበ ሠራተኛ መሆን አለብህ። ስራህ ህይወቴ ነው ብለህ ተረድተህ መስራት አለብህ ብያምናለሁ። በዚህም ደግሞ ከ1999 ዓ ም ጀምሮ ሞዴል አርሶ አደር ተብዬ በመንግሥት ሽልማት እየተሰጠኝ ነበር። የአረና አባል እስከሆን ድረስ ለሽልማት እየቀረብኩ ተሞክሮ እያገኘሁ ለሌሎችም ተሞክሮ አካፍል ነበር ነው ያለው። ሕድሮም በግብርና ስራው በክልሉ በተካሄዱ የሞዴል አርሶ አደሮች ሽልማት ካሁን በፊት እንደተሸለመ ተናግሯል። ሕድሮም በአገር አቀፍ ደረጃም በአዲስ አበባና አዳማ በተካሄዱ መድረኮች እንደተሸለመ ገልጿል። በእነዚህ መድረኮች እስከ 2002 ዓ ም ተሞክሮ እያገኘ እሱም ተሞክሮ እያካፈለ መምጣቱ አስታውሷል። በ2002 ዓመተ ምህረት በትግራይ ክልል የሚንቀሳቀሰው የአረና ሉዓላዊነትና ዲሞክራሲ ፓርቲ አባል ሆኖ መንቀሳቀስ ሲጀምር ግን በስራ ሂደቱ ችግሮች እያጋጠሙት እንደመጡ ተናግሯል። ሕድሮም ኃይለስላሴም ወደ ፖለቲካው ዓለም የገባበት ምክንያት ሲናገር ሰው ሙሉ ስብ እና ሊኖረው ይገባል ብሎ እንደሚያምንና በዚህ ደግሞ በኢኮኖሚው ማህበራዊና ፖለቲካ ዘርፎች መሳተፍ አለበት ብሎ እንደሚያምን ገልጸዋል። በእምነት የሰው ልጅ ሁሌም ሙሉ መሆን አለበት፣ በፈለገው ዘርፍ መሳተፍ አለበት። በዚህም ከፍተኛ እምነት አለኝ። አርሶ አደር ይሁን ነጋዴ፣ መምህር ይሁን ሐኪም፣ በሁሉም መስክ መሰማራት አለበት። ይህ ማለት የሙያ ጉዳይ ሳይሆን የስብዕና ጉዳይ ነው። በዚህ ደግሞ በኢኮኖሚ ማህበራዊና ፖለቲካዊ ዘርፎች መሳተፍ ያስፈልጋል። ስለዚህ በእነዚህ ዘርፎች መሳተፍ ሙሉ ስብዕና እንዲኖርህ ያደርጋል። በዚህ እምነቴም በፖለቲካ ማለትም በሰላማዊ ትግል መሳተፍ እንዳለብኝ አምኜ በ2002 ዓ ም ሚያዝያ ወር ላይ ወደ አረና ለሉዓላዊነትና ዲሞክራሲ ፓርቲ ገባሁ። ድርሻን ላበረክት የቻልኩትንም ዋጋ ለመክፈል ነው የገባሁት ነው ያለው። በአሁኑ ጊዜ በትግራይ ክልል በሚገኝ የአረና ለሉዓላዊነትና ዲሞክራሲ ፓርቲ የማዕከላዊ ኮሚቴ አባል ነው። ሕድሮም ኃይለ ስላሴም በግብርና ስራው በተለይ ከ2005 እስከ 2009 ዓ ም ለመስኖ ልማት የሚጠቀምበት የውሃ መስመር በአካባቢው አመራሮች ተዘግቶ ችግር ላይ እንደነበረ ገልጿል። የአካባቢው ህብረተሰብ ደግሞ የተከላቸው ቋሚ ተክሎች እንዳይደርቁ አጋዥ እንደነበሩ ያስታወሰው ሕድሮም ፖለቲከኛና አርሶ አደር መሆን ያለው ፈተና እንዲህ ያወሳል። ምን ፈታን ግን እስካው ንፈተና ክትክል ትኮን ሰብ ክትኮነ ውን ኣለካ ሓረስታይ ናብ ፈለቲ ፈታይ ነው ፈተና ለመጋፈጥ ዝግጁ ከሆን ክትወጠዋለህ አርሶ አደር ወደ ፖለቲካ መግባት አልተለመደም። እንደ ነውርም የሚቆጠርበት ጊዜ አለ። ነውርም ብቻ ሳይሆን የጅልና ስራውንም ያጨረሰ ሰው ስራ ተብሎ የሚታመንበት ጊዜ አለ። እኔ የምኖርበት ማህበረሰብ ግን ወደ ፖለቲካ መግባት የተቀበለ ነው የሚኖረው። ነገር ግን በአስተዳዳሪዎች የሚደርሰው ተጽዕኖ ነበረ። የማግለል ሁኔታዎችም ይታዩ ነበር። አሁን እየተሻሻለ ነው ለማለት ነው እንጂ አሁንም ሙሉ በሙሉ ችግሩ አልተቀረፈም። በተለይ ደግሞ ከ2005 እስከ 2009 ዓ.ም አርሶ አደር ሆነ ሰላማዊ ትግል ማካ ሲካሄድ በፖለቲካ መሳተፍ ከባድ ነበር ከአስተዳዳሪዎች ችግር ይደርስ ነበር ይህንንም እንደሚደርስ የምጠብቀውና የገመትኩት ነበር በእኔም ሌሎች አርሶ አደሮችና ቤተሰቦቼም ተቸግሯል ነገር ግን በትግል ህይወት የምጠብቀው ነበረ ነው ያለው ሕድሮም በአሁኑ ጊዜ የሚያመርታቸው አፕል አልሞንድ አብሪኮት ፕሪና ፕለም የተባሉ ፍራፍሬዎች ወደ ገበያ እያቀረቧቸው እንደሆነ ገልጸው በተለይ በማህበራዊ ሚዲያ እንደሚያስተዋውቃቸውም ተናግሯል። በቀጣይ ውጤታማ ስራ እንደሚፈጽም ባለተስፋ መሆንም ሕድሮም ኃይለ ስላሴ ተናግረዋል። እኔ ከመሬት ጋር ፍቅር አለኝ። ተክሎች መንከባከብ፣ ባህላዊ መዳበሪያዎች ማዘጋጀት፣ የመሬት ለምነትን ለማሳደግ ሰራለሁ። በማሳይ ውያድራለሁ። ይህ ደግሞ ለመሬት ያለኝ ፍቅር የተነሳ ነው። በዚህ ደግሞ የደጋ ፍራፍሬዎች የሚባሉ እንደነ አፕልና ሌሎችም አመርታለሁ። በተለይ ከ ሁለት ሺ አስር አመተ ምረት ወዲህ እነዚህ ፍራፍሬ እያመረትኩ ይገኛለሁ። ከዛ በፊት ለስድስት ዓመታት የሚሆን መስኖ የማለማበት ውሃ በአካባቢው አመራሮች ተዘግቶ ነበር። አሁን ውሃውን መጠቀም ከተፈቀደልኝ በኋላ ደግሞ የተሻለ እንቅስቃሴ ጀምርለሁ ነው ያለው። ለአሜሪካ ድምፅ ሙልጌታ ጽባህም መቀለም። ቀጣዩ መሰናዷችን ስፖርት ነው። ሀብታሙ ስዩም ከመላው ዓለም የተገኙ አበይት የስፖርት ዜናዎችን ያጋራናል። ቆይታችሁ ከእኛ ጋር ይሁን። አመሰግናለሁ ስመኝሽ። የዓለም ገናናዎቹ የአትሌቲክስ ባለድሎች ቀነኒሳ በቀለና ኤልዮድ ኬፕቹጌን ጨምሮ በርካቶች እንደሚሳተፉበት የተነገረ የበይነ መረብ ላይ ሩጫ ወይም ቨርቹዋል ረን በዚህ ሳምንት መጨረሻ ላይ እንደሚካሄድ ተነግሯል። ኤንኤን የተሰኘ የስፖርት ኮሚኒኬሽን ድርጅት ያዘጋጀው ይህ ሩጫ 15 ኪሎ ሜትሮችን ከቤት ውስጥ ሆኖ ማካለልን ይጠይቃል። ድርጅቱ በበይነ መረብ ገጹ ላይ እንዳስታወቀው ውድድሩ በመጪው ቅዳሜ ሌሊት ይጀምራል። ተወዳዳሪዎች እስከ ቀጣዩ ቀን ድረስ ሩጫውን ማጠናቀቅ ይችላል ሉ ይፋ በተደረጉ ሩጫ መመዝገቢያ መተግበሪያዎች አማካኝነትም ውድድሩን ያጠናቀቁበት ጊዜ ተገናዝቦ ገቢ ይደረጋል። በዚህ ውድድር ላይ ከተጠቀሱት አትሌቶች በተጨማሪ ወደ 20 የሚጠጉ በተለያዩ ዓለም አቀፍ ስፖርቶች ላይ የተሳተፉ ኢትዮጵያንና ኬንያውያን አትሌቶች እንደሚሮጡ ይጠበቃል። የማልታ ሴቶች ሊግ በኮሮና ቫይረስ ምክንያት ቢቋረጥም ቢርኪርካራ የተሰኘው ቡድን ግን የ20192020 የሊጉ ቻምፒዮን ተብሎ ተሰይሟል። ለቡድኑ የምትጫወተው ኢትዮጵያዊቷ ሎዛ አበራም በ12 ጨዋታዎች 30 ጎሎችን በማስቆጠሯ የኮከብ ጎል አስቆጣሪነት አክሊል ጭናለች። ሎዛ ወደ አውሮፓ ከማቅናቷ በፊት ለአዳማ ከነማ በመጫወት ቡድኑን ለፕሪምየር ሊግ ባለድልነት አብቅታለች። ዘገባው የጎል ዳት ካም ነው። በመላ ዓለም ላይ የሚገኙ የስፖርት ሰዎች በቅርቡ በአንድ ነጭ ፖሊስ ያልተገባ የተባለ አያያዝ ምክንያት ሞት የተዳረገው ጥቁር ጆርጅ ፍሎይድን እየዘከሩት ይገኛሉ። ፍትህ እንዲሰጥም እየጠየቁ ነው። የጀርመኑ ቦርሲያ ዳርትመንድ ተጫዋቾች ጄደን ሳንቾ ና አሽረፍ ሀኪሚ ድምጻቸውን ካሰሙ ስፖርተኞች ጋር ተቀላቅለዋል። ትናንት በነበረ ጨዋታ ላይ ፍትህ ለጆርጅ ፍሎይድ የሚል ቲሸርት በመልበስ ሚኒያፖሊስ ላይ ሕይወቱ ላለፈው ግለሰብ ድምጻቸውን አሰምተዋል። ከክራውት ኦፍ ፔደርቦርን ጋር በነበረው በዚህ ጨዋታ ላይ ሶስት ጎሎችን ያስቆጠረው ሳንቾ ና ኪሚ የቡድናቸውን ማሊያ በማውለቅ መልእክቱ የተጻፈበትን ቲሸርት ለተመልካች አሳይተዋል። ቀደም ባለው ጊዜ ሁለት የቡንደስሊጋ ተጫዋቾችና አንጋፋና አዳዲስ የስፖርት ሰዎች ቁጭታቸውን በተመሳሳይ መንገድ ገልጸዋል። የባውሲያ ሞንቺን ግላድባክ ተጫዋች ማርከስ ቱራም ቡድኑ ዩኒየን በርሊንን አራት ለአንድ በረታበት ጨዋታ ጎል ካስቆጠረ በኋላ ለፍሎይድ ክብር ተንበርክኳል። የሎስ አንጀለስ ሌከርስ የቅርጫት ኳስ ቡድን ቀዳሚ ተጫዋች ሊብሮን ጄምስ በትዊተር ገጹ ላይ አሜሪካ ስለምን አትወደንም ሲል ጠይቋል። ዘገባው የሮይተርስ ነው። የስፔን ቁንጮ የእግር ኳስ ፍልሚያ ላሊጋ ከሦስት ወራት መቋረጥ በኋላ የፊታችን ሰኔ 11 እንደ ኤሮፒያን አቆጣጠር እንደሚጀመር ተነግሯል። የስፔን መንግስት የስፖርት ዘርፍ ውድድሩ ሲቪሊያና ሪያል ቤትስ ቡድኖች ጨዋታ እንደሚጀምር አስታውቋል። ይህ በእንዲህ ያለ የኮቪድ-19 ስርጭት እንዳይባባስ ደጋፊዎች በሌሉበት የስፖርት ማዘውተሪያ ቦታዎች የሚደረገውን ውድድር የሚከታተሉ ሰዎች የደጋፊዎችን የድጋፍ ድምጽ እንዲያዳምጡ የሚያስችል አሰራር ለመዘርጋት እቅድ መኖሩን የላሊጋ ፕሬዝዳንት ዣቬር ቴባስ ተናግረዋል። የኮቪድ-19 ወረርሽኝ አበይት የስፖርት ሁነቶችን ባሽመደመደ ማግስት ዳግም ከተጀመሩ ውድድሮች ላሊጋ ሁለተኛው ነው። ቀደም ብሎ የጀርመኑ የእግር ኳስ ፍልሚያ ቡንደስሊጋ ጨዋታዎችን ወደ ሜዳ መልሷል። ዛሬ የጋቢና ቪኦኤ ጉዟችንን በዚሁ አጠናቀቅን። ከመሰናዶ አርታዒ ትዝታ በላቸው፣ አቀናባሪ ኤልያስ አስማረ፣ እንዲሁም ዜናውን ያቀረበችላችሁ ኤደን ገረመው ጋር በመሆን ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩኝ። በፌስቡክ ገጻችን አት ቪኦኤ አምሃሪክ በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት። Tú no eres la dona de violencia.